የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክክር መድረክ ትላንት አስቸኳይ ስብሰባ በማድረግ በወቅታዊ ጉዳዮች ላይ መክሯል። የቅንጅት ፕሬዚዳንት አቶ አየለ ጫሚሶ ስለውይይቱ ተከታይን ብለውናል። ብሔራዊ መግባባትን በሀገራችን በአስቸኳይ ለብሔራዊ መግባባት ስንቦዞ መዘጋጀት አለበት። በዚህ ሁኔታ ደግሞ ህዝቡን ወደ መረጋጋትና ሰላማዊ ሁኔታ የህዝቡ ጥያቄ የሚፈታበትን መንግስት መስራት ወሳኝ ስለሆነ የሃይማኖት መሪዎች የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ የፌዴራል መንግስት ተወካዮች፣ የክልል መንግስት ተወካዮች፣ ሲቪል ማህበራት ተወካዮች፣ ችግር አለብን ብለው የተነሱ ህብረሰብ አካባቢ ተወካዮች፣ የፖለቲካ ፓርቲ ተወካዮች፣ የዩኒቨርሲቲ ምሁራን ተወካዮች፣ የፓርላማ ተወካዮች ባሉበት ሌሎችም ወዘተ ሲምፖዚየም ተዘጋጅተው መንግስት ችግሩን በውይይት በመነጋገር እንዲፈታና የዙም ጥያቄ መልስ የሚሰጥበት ሁኔታ እንዲፈጠር ሀገራችን ሰላምና መረጋጋት እንዲኖር የምን ነበር። ኢህአዴግ በውይይቱ እውነቱን ለመናገር ያለውን ድክመቶች አሁን በመንግስት መዋቅር ላይ ያሉት በፌዴራልም በክልልም ኢህአዴግ ካድሮች ናቸው። ሌላ ተቋሚ የለም። ሲቪል ማበራት፣ ነጻ የሆኑ የለም። ኃላፊነት የተሰጣቸው እነሱ፣ ሙስናም የሚፈጠረው መልካም አስተዳደር ችግር ችግሮች የሚፈጠሩት አቤቱታ ለሚያቀርበው መልስ የሚነፍኩት አስተዳደርን ችግር የሚፈጥሩ የአደግ አባላት ናቸው። የአደግ ካድሬዎች፣ የአደግ ደግሞ እነዚህን የእሱን አሰራርና ኃላፊነት የሰጣቸው ሁኔታ በየጊዜ የአስተዳደር ችግር አለብኝ፣ በአስተዳደር የሙስና አለ፣ ይህን እንፈታለን እያለ ስንት አመት ጎትቷል ግን ሳይፈታ ስቀር ህዝቡ ላይ ጫና እየተፈጠረ ባለበት ሁኔታ ተነጋግረናል። ይህንን ያደግ ደግሞ ለመፍታት መንገድ ላይ እንዳለን እየፈታ መሆኑንም ለወደፊትም እነዚህ ነገሮችን መፈተሽ እንዳለበት በቤቱ ተነስቶ ያንን እንደሚፈተሽ ተቀብለውታል። የምዕብን ፕሬዚዳንት አቶ መሳፍንት ሽፈራው በበኩላቸው መንግስት ሁኔታውም ተከታትሎ አፋጣኝ የሆነ ምላሽ ለህዝቡ መስጠት እንደሚገባው በቀጥታም ሆነ በተዘዋዋሪ መንገድ የችግሩ አነሳሽ የሆኑ ሀይሎች በአስቸኳይ ተፈልገው እና ተፈትሸው ተለይተው ለህግ መቅረብ እንደሚገባቸው፣ ህይወት ያጡ ወገኖቻችን ደግሞ የነበረንንም ሀዘንና ጨጠት መግለጽ ችለናል። ከዚህ በተረፈ በሁለት ክልሎች ያሉ የክልል መንግስታት ያው ራሳቸውንም መፈተሽ እንደሚገባቸው፣ ምክንያቱም ይሄ ሁሉ አደጋ በሚደርስበት ወቅት ሀይል አለ፣ ጸጥታ አካላቶች አሉ፣ መንግስት አለ። መንግስት ባለበት ሀገር ውስጥ ይህን ያህል ጊዜና ወቅት ማንነቱ ያልታወቀ ሀይል ውስብስብር ሲፈጥር በሀገር ውስጥ ያሉ ሀይሎች ልክ እንደሌሉ ነው፣ በበኩላችን የሚያሰብ ነው እና ስለዚህ ይህ ወገን ቄስ ነው፣ ይህን ያህል ጊዜ ለምን ዝም ተባለ የሚሉና ሌሎችም ጥያቄዎች ተነስተው ነጥብ በነጥብ ስብሰባችን አካሄደናል። አቶ አየለ ጫሚሶ በውይይቱ የተሳተፈው ኢህአዴግ ማድረግ አለበት ያሉትን ሀሳብ እንዲህ አክሏል። ኢህአዴግ ምንድን ነው የብዙውን ጊዜ በየቀበሌ ህብረተሰብን ይሰበስባል። የህዝብ ድምጽ ህዝብ ይወስኗል የሚለው ነገር እንደ ፖለቲካ ፓርቲዎች እኛ የምንቀበለው ነገር አይደለም። ብዙን ጊዜ ቀበሌ የሚጠሩት የኢህአዴግ ካድሮች ናቸው። ነዋሪ አይጠራም። ሀሳብ እንዲያቀርብ አይደረግም። የችግሩን እዛ አደባባይ የሚናገርበት መድረክ አይፈጠርም። ችግር የፈጠረው አካል ካድሮች ተሰባስበው እንደገና በችግሩ ዙሪያ ሳይነጋገሩ ህዝቡን ህዝቡ እንደወሰነ አድርጎ እነሱ እየወሰኑ የሚያደርጉት ሁኔታ ዛሬ እያበጠ ለዚህ ችግር ያበቃበት ትልቁ ሁኔታ ነው። ስለዚህ እንደነዚህ ያሉትን ሁኔታ ተለይቶ በህዝብ ስም ውሳኔ የሚተላለፍባቸው ሁኔታ በኢህአዴግ ካድሬዎች ስለሆነ ኢህአዴግ ይህንን በደንብ በደንብ በሰፊ የሚሰራባቸው ሁኔታዎች እንዲፈጠሩ የምን ነገር አለ እና ይህን ነገር ደግሞ መዋቅሩንም መፈተሽ እንዳለበት የህዝብን ጥያቄ በወቅቱ በህገ መንግስቱ መሰረት መስጠት እንዳለበት የህብረተሰቡ አካል ያቀፈው ብሔራዊ መግባባት መፈጠር እንዳለበት ችግሮች የሚፈቱበት በውይይትና በመነጋገር እንጂ በኃይል እርምጃ መሆን እንደሌለበት በሰፊ ተነጋግረናል። ኢህአዴግም ለዚህ በጎ ምላሽ በሩን የከፈተ ይመስላል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም